የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ ጊዜር ነኝ መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በዛሬው ምሽታችን ፕሮግራማችንን የምንጀምረው በተለያዩ የወንጀል ሕጎችና አንቀጾች ተከሰውና ተፈርዶባቸው በእስር ላይ የነበሩ በአስር ሺዎች የተቆጠሩ የፖለቲካ እስረኞች ከኢትዮጵያ እስር ቤቶች መፈታት ከጀመሩ ወራቶች ተቆጥረዋል። ባለፈው አርብ ቅዳሜ፣ በዩኒቨርሲቲ ትምህርትና በስራ ላይ የነበሩ ከሶስት መቶ በላይ ወጣቶች ከእስር ተለቀዋል። ሸዋሮ ቢት በመሄድ የተለያዩ ግፎች ደርሶብኛል። ሸዋሮ ቢት ተረከዜን ተቀጥቅጥ አለ ተገልብጭ የቶርች ተደርጃለሁ። በአጠቃላይ ለወንድ ልጅ ቢደርስ የማይገባው ነገር ደርሶብኛል። አሁን መናገር ማልፈልገው ማለት ነው። ከእስር ከተፈቱት መካከል ከፍ ያለው ተፈራን ለዛሬ ይዘነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እየወሰዷቸው ባሉ አዎንታዊ እርምጃዎች በእጅጉ ተበረታተናል ሲሉ በዩናይትድ ስቴትስ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር አስታውቀዋል። The U.S. government's position has always been and remains that we want Ethiopia to be a strong, stable, prosperous, and successful partner. a partner. አልበሙ ውስጥ አስራ ሶስት ሙዚቃ አለው። አንደኛው ሙዚቃ መሳሪያ ብቻ ነው ተጫወተው። አስራ ሁለት ሙሉ ሙሉ ዘፈኖች አሉ። መስኮተራራው፣ ሸንተረር፣ ጋራው፣ የአምላክ ክበብ፣ ውባቺ፣ ታየው። አልበሙም ዛሬ ምሽት ይመረቃል። ቤቲጂን በጋቢና አሳፍረናታል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ችግሮቻቸውን ፈተው ግንኙነታቸውን ለማሻሻል አወንታዊ እርምጃ መውሰዳቸውን ዋና ጸሐፊ አንቶኒዮ ጉተሬሽ በደስታ መቀበላቸውን አስታውቀዋል። የኢትዮጵያና የኤርትራ መሪዎች በመካከላቸው መልካምና ዘላቂ ሰላም የተላበሰ ጉርብትና ግንኙነት ለመመስረት የያዙትን ጥረት ማድነቃቸውን ቃል አቀባያቸው ስቴፋን ጁጃሪክ ባወጡት መግለጫ አመልክተዋል። የሁለቱ ሀገሮች ጥረት ለአጠቃላዩ የአፍሪካ ቀንድ አዎንታዊ አንድምታ እንደሚኖረው አክለው ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ ኢትዮጵያና ኤርትራ የሚያደርጓቸውን የንግግር ሂደቶች ለማጠናከር ሊጠቅሙ የሚችሉ እገዛ ሁሉን ለማድረግ ዝግጁ መሆኑንም ጨምሮ ገልጿል። የኤርትራ መንግስት ለሰላም ጥሪ የሰጠውን ምላሽ በጎ እንደሆነ የትግራይ ክልላዊ መንግስት አስታወቀ። በክልሉ ነገ ሰኔ 15 የሚከበረው የሰማዕታት ቀን ምክንያት በማድረግ በዛሬው ዕለት የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ጋዜጣዊ መግለጫ መስጠታቸው የክልሉ የኮሚዩኒኬሽን ጉዳዮች ቢሮ በፌስቡክ ገጹ ባወጣው መረጃ ገልጿል። ካለፉት ችግሮቻችን ትምህርት ወስደን በደምና አጥንት የተሰኘው የህዝብ ልጆች የገነቡትን ስራ አጠብቀን ወደሚፈለገው ምዕራፍ እናደርሰዋለን ማለታቸውን መግለጫው አትቷል። በሁለቱ ሀገሮች መካከል ሰላምም ጦርነትም የሌለበት ሁኔታ የትግራይ አካባቢ ታጣቂዎችን ኑሮ ግማሽ ጊዜ የወሰደ እንደነበር መግለጫው አትቶ፣ ህዝቡ ወደ ተለመደ የልማት ስራው ሙሉ በሙሉ እንዲሰማራ ስለሚያስችል የሰላም ጥሪው ያገኘው ምላሽ በጎ ገጽታ ይኖረዋል ብሏል። የደቡብ ሱዳን ፕሬዚዳንት ሳልቫኪር እና ተቀናቃኛቸው ሪያክ ማሻር ዛሬ ማምሻውን በአዲስ አበባ ዝግ የሰላም ጉባኤ በማድረግ ላይ እንደሆኑ ተገለጸ። ላለፉት አምስት ዓመታት የዘለቀውን የደቡብ ሱዳን የእርስ በርስ ጦርነትን ለማስቆም በማሰብ ነው ሁለቱ መሪዎች በአዲስ አበባ በመወያየት ላይ የሚገኙት። በጦርነቱ አራት ሚሊዮን ገደማ ዜጎቿ ተፈናቅለዋል። የደቡብ ሱዳን ፕሬዚዳንት ሳልቫኪርና የአማጽያኑ መሪ ሪያክ ማሻር ከሁለት ዓመታት በኋላ ለመጀመሪያ ጊዜ በግንባር ትናንት ረቡዕ አዲስ አበባ ውስጥ ተገናኝተው መወያየታቸው ተገልጿል። አድማጮች ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በተለያዩ የወንጀል ሕጎችና አንቀጾች ተከሰውና ተፈርዶባቸው በእስር ላይ የነበሩ በአስር ሺዎች የተቆጠሩ የፖለቲካ እስረኞች ከኢትዮጵያ እስር ቤቶች መፈታት ከጀመሩ ወራት ተቆጥረዋል። በአሳለፍነው አርብና ቅዳሜ በዩኒቨርሲቲ ትምህርትና ስራ ላይ የነበሩ ከ300 በላይ ወጣቶች ከእስር ተለቀዋል። እነዚህ ከእስር የተለቀቁት ወጣቶች እስር ቤት ውስጥ የነበራቸው አያያዝና ሁኔታ ሰብአዊ መብታቸውን በእጅጉ የጣሰና በምርመራ ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባቸው እየገለጹ ነው። ወጣቶቹ ከእስር መፈታት በኋላ ስለሚኖራቸው ሕይወት የተወሰኑትን ጠይቀናቸዋል። በዛሬው ምሽት ዝግጅት ጽዮን ግርማ ዝርዝሩን ይዛለች። ታዋቂ የፖለቲካ ሰዎች፣ ጋዜጠኞች፣ ጦማሪያን፣ የሰብአዊ መብት ተከራካሪዎች ከተለያዩ ድርጅቶች ጋር አብራችኋል በሚል በሽብር ወንጀል ክስ የቀረበባቸው ሰዎች መለቀቅ ከጀመሩ አምስት ወራት ተቆጥረዋል። በዚህ ጊዜ ውስጥ እስካሁን በብዙ ሺዎች የሚቆጠሩ እስረኞች መለቀቃቸውም ታውቋል። ሰኔ ዘጠኝ ቀን ሁለት ሺ አስር ዓመተ ምህረት ከዝዋይ ማረሚያ ቤት ከተለቀቁት እስረኞች መካከል አንዱ አሸናፊ አካሉ ይባላል። በጅማ ዩኒቨርሲቲ የማኔጅመንት ትምህርቱን አጠናቆ በምዕራብ ጎጅ ሜጫ ወረዳ መራዊ ከተማ ውስጥ በገንዘብና ኢኮኖሚ ልማት ጽህፈት ቤት የግዢ ኃላፊ ሆኖ በመስራት ላይ ያለ ከአምስት አመት ተኩል በፊት መታሰሩን ይናገራል። ለመታሰሬ ዋናው ምክንያት የሕዝብ ገንዘብ በሙስና እንዳይባክን ስለተከላከልኩና ስለተከራከርኩ ነው ይላል። የቀረበብኝ ክስ ደግሞ የሽብር ወንጀል ነው ብሏል። በስልክ አነጋግሬው ነበር። በሽብር እንድከሰስ ስራ በመጠንሰስ ከአንዳርጋቸው ጽጌ ጋራ አካልም ሆነ በማህበራዊ መገናኛ ዘዴዎች እየተገናኘ ታላላቅ የመንግስት አመራሮችን ሊገል ነበር ነበር ሊጨርስ ነበረ የሚል ክስ በማስከሰስ ተይዤ ወደ ዘብጥያ እንድወርድ ተደርጓል። ይሄ ክስ ከመመስረቱ በፊት ከአቶ አንዳርጋቸው ጽጌ ጋር ትተዋወቁ ነበር? የግልም የኢሜልም የስልክም ግንኙነት ነበራችሁ? አንተ ከነበርክበት ከተማ ሆነ በፍጹም የለንም። ምንም አይነት ግንኙነት የለንም። አንዳርጋቸው ጽጌን በቴሌቪዥን ከማየት ውጭ ኢህአዴግ በሚያቀርበው የግንቦት ሰባት አመራሮች ምናምንለበቅ ሲያቀርበው ከማየት ውጭ አንዳርጋቸው ጭ አግኝቼውም አላቅም፣ አንተዋወቅም። በፍርድ ቤት ጉዳይን በምትከታተል ጊዜ አቶ አንዳርጋቸው ጽጌ በምስክርነት ይቅረቡልኝ በሚል በፍርድ ቤት ክርክር ስታደርግ እንደነበረ አስታውሳለሁ። ከዛ በኋላ ደግሞ አቶ አንዳርጋቸው ጽጌ ሊቀርቡ አልቻሉም። ለምንድን ነው አቶ አንዳርጋቸው ጽጌ ይቅረቡልኝ ብለህ የነበረው? እኔ አንዳርጋቸው ጽጌ እንዲደቡ የፈለግኩትኝ አንዳርጋቸው ጽጌ ጋር ምንም አይነት ግንኙነት ስለሌለኝ አንዳርጋቸው ጽጌ ደግሞ በአጋጣሚ ከተ ውስጥ ከአንድ አመት በኋላ የምን ተይዞ መቱ የሚል ሚዲያ ላይ ሳይ እኔ በግፍ ስለታሰሩ እሳቸው መጠ እንዲመሰክሩ ብዬ ለፍርድ ቤቱ ባቀረብኩት አቤቱታ መሰረት አቤቱታ የተቀባይነት አግኝቶ እንዲመጡ ትእዛዝ ቢሰጥም አቃቢ ግን ይግባኝ በማለት እስከ ሰበሱ ሁለት አመት ከተከራከርን በኋላ እንዲመሰክሩ ብይን ቢሰጥም የሰበር ሰሚ ፍርድ ቤቱ አቃቢ ግን በጉልበቱ ሳልከላከል ስምንት አመት ከአምስት ወር ፈርዶብኝ ወደ ዘብጥ እያወረወረኝ ይገኝ ነበረ። ምን ያህል ታሰርክ? በአጠቃላይ ከተፈረደበት ፍርድ ከተፈረደብህ በኋላ አምስት ዓመት ከሶስት ወር ታስረሃል። የእስር ቤት አያያዝህን በተመለከተ እስቲ ንገረን። ከታሰርክ ጀምሮ ከየት ነው የታሰርከው? የት ተወሰድክ? በአጠቃላይ የእስር ቤት ቆይታ ምን ይመስል ነበር? ምዕራብ ጎጃም ሜጫ ወረዳ መራዊ ከተማ ነው የተያዝኩት። ሚያዝያ አስራ አራት ነው የተያዝኩትኝ ሁለት ሺ አምስት ዓመተ ምህረት ከምሽቱ አንድ ሰአት ቤት መጥተው ያዙኝ። ከዛ በኋላ ዓይኔም በማሰር መኪና ውስጥ አስገብተውኝ ይህ እንደወሰዱኝም አላውቅም። በኋላ ግን ከሶስት ወር በኋላ ወደ አዲስ አበባ በሚወስዱኝ ሰዓት ባህር ዳር መሆኑን አወቅኩኝ። ማንም አላገኘኝም፣ ብቻዬን ነው ከአንድ ቤት የታ ግራውንድ የታሰርሁት። ማታ ማታ ስምንት ሰዓት እያወጡ በዋያር ከፈከሁ በኤሌክትሪክ ቶርች አደረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነው በር ይደበድቡኝ የነበረ ያድኑኝና ሶስት አራት ቀን ያድኑኝና ያንን የቆሰለውን ፓርት ይመቱታል። ምክንያቱም በጣም አሰቃቂ የሆነ ነው የደረሰብኝ። ከሶስት ወር ከአስራ ሁለት ቀን በኋላ ወደ ማዕከላዊ ገባሁ። ማዕከላዊ ተገባሁ በኋላ ብዙ ባይባልም ያው ግርፋት አለ። ብቻዬን ጨለማ ቤት የሚባል ስምንት ቁጥር አለ ማዕከላዊ። እዛ በአንድ ወር ከሀያ ቀን ቆየሁ። ከዛ በኋላ ወደ ቂሊንጦ ነው የተላኩት። ቂሊንጦ ከሄድኩ በኋላ ያው ቂሊንጦ እንደሚታወቀው ቃጠሎ ደርሶበት ነበር። በዛ ቃጠሎ ምክንያት እናንተ ናችሁ አቀነባብራችሁ ያቃጠላችሁት በሚል ሸዋሮ ቤት ለመሄድ የተለያዩ ብሶች ደርሶብኛል። ሸዋሮ ቤት ተረከዜን ተቀጥቅጫለሁ። ተገልብጬ ቶርች ተደርጃለኝ። በአጠቃላይ ለወንድ ልጅ ቢደርስ የማይገባው ነገር ደርሶብኛል። አሁን መናገር ማልፈልገው ማለት ራቆቴን ተገርስያለሁ። አማራን ራቁቱን አስወልቀነዋል። አላወቃችሁም ወይ የፕሮፌሰር አስራት ርዝራዡ አማራን እኮ ስሩን ካስወለቅነው ቆይተናል። እንዴት ወንድ ወንድ ትጫወታለህ? ራቁቴን አስወልቀው ምን ምን ራቆቴን ነው የገረቱ። ራቆቴን ማለት ነው እንደ ስጋት ልጅ ትበዙ እናጠፋችኋለን። መቼም ቢሆን እናንተ ስልጣን አስዙ እናንተ ስልጣን አናስዛችሁም እናጠፋችኋለን። ጦሮች ተደርጃለ በቃ እኔ ኮ ልጅ ሁሉ ላልወልድ እችላለሁ። ተ ከዚህ ተቀጥቅጫለሁ። ይሄ ኮ የምነግርሽ እኮ ፌስቡክ ላይ የሚጻፉ ወይ ተረተረጣለ እውነት የሆነ ብኝ ነው ምነግሽ ዜ ከግራጅ ሙሉ በሙሉ አይሰራም። ብርጭቆ ውሃ ማንሳት አይችልም። በቀኝ እጄ ነው የምጠቀሙ። ጥርሴ ወልቋል። የታችን ነው ጥርሴ አንድ አንድ ጥርሴ ወልቋል። ሰው ነበር ሽንት ቤት የሚወስደኝ እንትሚለኝ ከነሐሴ ሀያ ስምንት እስከ ታህሳስ አስራ አራት እጄ ከካቴና አልተፈታ በካቴና ነው ምስተኛም ምስልም ስበላም በካቴና ታስሬ። አሁን በአእምሮዬ መልሼ ሳስበው እንዴት እንደ ተቋቋሙ ሁሉ ግራ ይገባኛል እ እውነቴ ነው የምነግርሽ ባህር ዳርም እንደዚህ አይነት የማሰቃየት የምርመራ ተግባር የሚፈጸምበት ቦታ አለማለት ነው ባህር ዳር ውስጥ የት ነው ይሄ ቦታ? ባህር ዳር በጣም ብዙ የአማራ ልጆች የዘር ፍሬያቸው የሚንኮላሽበት ኢሚግሬሽን ቢሮ የሚባለው ቀበሌ አስራ ሶስት አላቸው የደህንነት ቢሮ ሰው በጣም ብዙ ግፍና በደል የሚደርስበት እዛ ነው፣ ኢሚግሬሽን ቢሮ ማለት ነው። እዛ ነው ለሶስት ወር ከአስራ ሶስት ቀን ፍርድ ቤት ሳልቀርብ ሰውነቴ ሳልታጠብ ጭራሽ ጌም ሳይፈታልኝ ወደኋላ ኋላ ታስሬ በልቤ እየተኛው ልቤ ሁሉ ቆስሎ ነው ለረጅም ጊዜ መተንፈስ ሁሉ አንችልም ነበር በልቤ ስለምተኛ ለዋሌ ትጄ ስለሚታሰር ማለት ፍርድ ቤትም የቀረፉትኝ ከአራት ወር በኋላ ነው አዲስ አበባ ሄጄ ማለት ቴሌንጦም በቃጠለው ምክንያት ሰው አረቤት በጣም ዘግናኝ የሚባል ግፍ ከበፊቱ የበለጠ ዘግናኝ የሚባል ግፍ ደርሶብኝ ክስ ተከስሼ በፊልክ ሂደት ላይ እያል ነው የተቋረጠው ክሱ ማለት ነው። ክሱ ከተቋረጠ በኋላም በቀሉ ስላልቆመ ወደ ዝዋይ ጨለማ ቤት ከመቶ አለቃ ማስረሻ ሰጠኝና ከሌሎች አራት ወንድሞች ጋር ለአምስት ጨለማ ቤት ነው የነበር ነው፣ ቅዳሜ ዕለት እስከተፈታሁበት ጊዜ ድረስ ማለት ነው። አሁን እኔ በጭሩ እግዚአብሔር ሁሉ እየደረሰልኝ ነው። በቃ እግዚአብሔር ነው የደረሰልኝ ነው የምለው እኔ እግዚአብሔር ሁሉ ትቶኛል ብዬ ነበር። በቃ እግዚአብሔር ነው የደረሰልኝ። የሚገርምች ተስፋ በቆረጡበት ሰዓት ነው ቃን ዘውጠ የተባለ ጠብቀህ ነበረ? እኔ በጭራሽ አልጠበቅኩም። ከክሱ መቋረጥ በኋላ መቶ አለቃ ማስረሻንና ሌሎችን ጓደኞችን ወደ ዝዋይ ጨለማ ቤት ሲልኩን ደብዳቤ አያይዘው ነው ይላሁ አሞክሯቸው እንዳሰጧቸው በቃ ታሰሩ፣ ሙሉ ይታሰሩ እና እኔ ያው መፍታታት የምጠብቀው የነበረው ሁለት ሺ አስራ ሁለት መጨረሻ አካባቢ ነው፣ ናሀሴ ላይ ነው። በቃ ምጠብቅ ነበር ው እግዚአብሔርን አመሰግናለሁ ከምንም በላይ ቀጥሎም እኔን ይፈታ ብለው ሳይጠግቡ መኖር እየፈለጉ ወጣቶች በስናይፐር ጭንቅላታቸው እየተመታ የምለ ኢትዮጵያ የሞቱ ስለሚሽፈቱ ብለ የሞቱ ወንድሞችን በጣም ነፍሳቸውን እግዚአብሔር በገነት እንዲቀበል ጠይቃለሁ፣ ለምነዋለሁ፣ እግዚአብሔርን አመሰግናቸዋለሁ። እነሱ ቤተሰቦችህ እንዴት ነበር ያሳለፉት ያንተን የእስር ጊዜ? any ቤተሰቦች እናቴ አንገርምሽ ታላቅ ወንድሜ ማብሮ ተይዘው ነበረ። ለአሸናፊ ፋይናንስ ድጋት ታደርግ ነበረ። የግንቦት ሰባትን ዓላማ ሲያራምድ ተብሎ ምንም በማያውቀው ሶስት አመት ከታሰረ በኋላ ነፃ ተብሎ ተፈቷል። ሁለት ሺህ ስምንት ላይ ነው የተፈታው። ታላቅ ወንድሜ ነው። የአጎቴ ልጆች ሁለት አብረውኝ ተይዘው ነበር። አምስት አምስት አመት ከስድስት ወር ተፈርዶባቸው ጨርሰው ይወጧሉ። አንምት ሌኒዋስና ደናውን ቢዛ ይባላሉ። አጎቴ ልጆች ወንድሜ ይህ ዓለም አካሉ ይባላል። ሶስት አመት አስሩ ቂሊንጦ በግብ ነፃ ተብሎ የወጣ ነው። እናቴ ካልጋ ወርዳ ነገር የምተኛ ለስድስት ወር በጣም በገመድ ስታጠቅ ነበር በልብሷ ውስጥ። አይኗ ከእንባ ብዛት የተነሳ ማየት አትችልም። የሰባ አምስት ዓመት አሮጊት ነች። ቤተሰቦቼ በጣም በእኔ ምክንያት በጣም ብዙ ነገር አጥተዋል። በጣም ብዙ ነገር እናቴ ማጥፎ ነው ሆናለች። አሸናፊ መታሰሬ እንድረጋጋ ስላደረገኝ የበቀል ስሜት የለኝም ብሎኛል። ምስቅልቅሉ የወጣው የኔ የወጣቱና የቤተሰቦች ህይወት የሚስተካከለው ግን የኢትዮጵያ ሁኔታ ሲስተካከል ብቻ ነው ይላል አሸናፊ። እስር ቤት ጠያቂ አልነበረኝም። የእኛን የፍርድ ቤት ጉዳይ ብዙም የሚከታተለው ሰው አልነበረም እንጂ በነዘመነ ካሴ የክስ መዝገብ የተከሰስን ሰዎች የደረሰብንን በደል የተጎዳ አካላችንን ለዳኞች እያሳየን በየጊዜው ለፍርድ ቤቱ አቤቱታ እናቀርብ ነበር ብሏል። የእናቱን አይን ለማየት ወደ ክፍለ ሀገር ለመሄድ የሚያስችለውን የትራንስፖርት ወጪ ለማግኘት አዲስ አበባ እንደሚገኝ ገልጾ፣ ነገሮችን አስተካክዬ ወደዛው እሄዳለሁ ብሎኛል። ጓደኞችን ቃ ትራንስፖርት ጠይቄ ላግበው ሰጠኝ የሚባል አለ። እሱን ጠይቄ ነው እንግዲህ ቅዳሜ ነው የሚሄደው። እኔ እንደ ማንኛውም አርሶ አደር የተገኘ ሆነኝ። በጣም የድሀ ልጅ ነኝ። እናቴም የሰብ ዓመት የኔን እጃዊታ የምትኖር ነበረች። እኔ የነበርኩኝ በወር እየቆረጡ ማኖራት። እኔ ከታሰሩ በኋላ በጣም አስከፊ ህይወትን እያሳለፈች ያለች ናት። ምንም የሌላት ድሀ ስለሆነች ማለት ነው። መላክ አልቻለችም። ለዚያ ነው ነገሮችን እስካመቻቸ አሸናፊ ከዝዋይ ማረሚያ ቤት ጨለማ ቤት ውስጥ ቆይተው ከተፈቱ ሶስት እስረኞች መካከል ሁለቱ እዛው መቅረታቸውን ገልጾ አሁንም እስር ቤቶች ውስጥ ብዙ ሰዎች ታስረው ይገኛሉ ብሏል። በእስረኞች ላይ የሚፈጸም የሰብአዊ መብት ጥሰትና የምርመራ የማሰቃየት ተግባርን በተመለከተ የኢትዮጵያ መንግስት ከዚህ ቀደም ያስተባብል የነበረ ሲሆን በቅርቡ የኢትዮጵያው የሰብአዊ መብት ኮሚሽን በቂሊንጦ ማረሚያ ቤት የተከሰሱ ተከሳሾችን በተመለከተ ካወጣው የሰብአዊ መብት አያያዝ ጥሰት ሪፖርት በስተቀር የኢትዮጵያ መንግስት ሁኔታውን ሲያስተባብል እንደቆየ ይታወሳል። ሰኞ እለት ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በተለያዩ እስር ቤቶች ውስጥ በእስረኞች ላይ የማሰቃየት ተግባር እንደሚፈጸም አረጋግጠዋል። አድማጮች፣ የሌሎች እስረኞችን ታሪክና ከእስር የተፈቱ እስረኞች ቀጣይ ህይወትን በተመለከተ በነገው ምሽት በክፍል ሶስት ዝግጅት እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ዶክተር አብይ አህመድ እየወሰዷቸው ባሉ አዎንታዊ እርምጃዎች በእጅጉ ተበረታተናል ሲሉ በኢትዮጵያ የዩናይትድ ስቴትስ ኤምባሲ አምባሳደር ማይክል ሬነር አስታወቁ። አሳሳቢ ለሆኑ ጉዳዮች ምላሽ ለመስጠት ኢትዮጵያ እያደረገች ያለችውን ጥረት ለመደገፍ አገራቸው የምትችለውን ሁሉ እንደምታደርግም አምባሳደሩ አረጋግጠዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክልምንትን ሳላሚ ደግሞ ጠቅላይ ሚኒስትሩ ለኤርትራ ያቀረቡት የሰላም ጥሪ ስደተኞችን ተጠቃሚ ሊያደርግ እንደሚችል ተስፋቸውን ገልጸዋል። ስደተኞችን ወደ ሀገራቸው የሚመልስና ተጨማሪ እንዳይሰደዱ የሚያደርግን ማንኛውም ሀሳብ እንቀበላለን ያሉት በኢትዮጵያ ያሉ ወደ አንድ ሚሊዮን የሚጠጉ ስደተኞች ኤርትራን ጨምሮ ከተለያዩ ጎረቤት ሀገራት የመጡ ናቸው። እስክንድር ፍሬው ሙሉ ዘገባውን ከአዲስ አበባ ይዟል። በኢትዮጵያ በነበሩ ፖለቲካዊ ሁኔታዎች ላይ የነበራት አቋም በግልጽ ሲገለጽ ቆይቷል። አንዳንድ የመንግስት እርምጃዎችን በግልጽ የተችው የፖለቲካ ምህዳሩም እንዲሰፋ የጠየቁ መግለጫዎችም አዲስ አበባ በሚገኘው ኤምባሲ በኩል ሲወጡ መቆየታቸው የአደባባይ ሚስጥር ነው። ለሁለተኛ ጊዜ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ለምሳሌ በግልጽ ትችት የቀረበበት ነበር። ዩናይትድ ስቴትስ ይህንን አዋጅ በብርቱ የተቃወመችው፣ እንዲነሳም የጠየቀችው ወዲያውኑ ነበር። አሁን አዋጁ ተነስቷል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድም አዎንታዊ የለውጥ እርምጃዎችን እየወሰዱ ይገኛሉ። አገራቸው ስታቀርብ ከቆየችው ጥሪ አንጻር እነዚህን የጠቅላይ ሚኒስትር ዶክተር አብይ አህመድ እርምጃዎች እንዴት እንደሚመለከቷቸው የጠየኳቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር። The U.S. government's position has always been and remains that we want Ethiopia to be a strong, stable, prosperous, and successful partner. United United a States. partner. States. We are enormously encouraged by the steps taken by Prime Minister Abiy um, to address some of the concerns that Ethiopians have themselves expressed. Um, yeah, prosperous and successful futures ዩናይትድ ስቴትስ መንግስት የሚያካሂዳቸውን የለውጥ እንቅስቃሴዎችና የሚወስዳቸውን እርምጃዎች በተቻላት ሁሉ እንደምትደግፍ አዲሱ ጠቅላይ ሚኒስትር ቃለ መሐላ በፈጸሙበት ዕለትም በድጋሚ አረጋግጣለች። ጠቅላይ ሚኒስትር ዶክተር አብይ አህመድ መጋቢት 24 ቀን 2010 በፓርላማ ቃለ መሐላ ከፈጸሙ በኋላ አዲስ አበባ የሚገኘው ኤምባሲ ባወጣው መግለጫ የመንግስትን ፈጣን ዲሞክራሲያዊና ኢኮኖሚያዊ ማሻሻያዎች ለመደገፍ ዝግጁ ነን ብሎ ነበር። ከዚህ አንጻር እስካሁን በተሰራው ስራ በእጅጉ መበረታታታቸውን የገለጹት አምባሳደር ሬነር ሀገራቸውም ጥረቱን ለመደገፍ ዝግጁ መሆኗን የተናገሩት እናም በጣም ተስፋ እያደረግን ነው። በጣም ተበረታተናል። ኢትዮጵያ እያካሄደች ያለችውን በጣም ጠቃሚ ጥረት ከመደገፍ አንጻር የምንችለውን ሁሉ ለማድረግም በጣም ቁርጠኛ ነን ነው ያሉት። በኢትዮጵያ የዩናይትድ ስቴትስ አምባሳደር የሆኑትን ማይክል ሬይነርን ያነጋገር ኳቸው ትናንት የዓለም የስደተኞች ቀን ከተከበረበት ስነ ስርዓት ጎን ለጎን ነው። ይህ የስደተኞች ቀን እየተከበረ ያለው ደግሞ በአገር ውስጥ ከቀያቸው የተፈናቀሉ ኢትዮጵያውያን ቁጥር ባሻቀበበት ሰዓት ነው። ከአንድ ሚሊዮን በላይ ኢትዮጵያውያን በተለያዩ ምክንያቶች በአገራቸው ውስጥ ተፈናቅለዋል። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች፣ በጌዶውና በጉጂ በቅርቡም፣ በሐዋሳና በሌሎችም አካባቢዎች በርካቶች ተፈናቅለዋል። ሀገራቸው ለእነዚህ ኢትዮጵያውያን ተፈናቃዮችም ድጋፍ እያደረገች መሆኑን አምባሳደሩ ገልጸዋል። ን ገልጸዋል። የዩናይትድ ስቴትስ መንግስት በሀገር ውስጥ የተፈናቀሉ ሰዎችን በበርካታ ዘርፎች በንቃት እየደገፈ ነው። በጤና፣ በትምህርት፣ በምግብ ዋስትና፣ በንጽህና። በሀገር ውስጥ የተፈናቀሉ ሰዎች ጉዳይ ትልቅ ፈተና ነው። ያ ቁጥር አሁን ጨምሯል። ኢትዮጵያ ከጎረቤት ሀገራት ለሚመጡ ስደተኞች ያላትን ልግስና አስደናቂ ከሚያደርጉት አንዱ ይሄ ነው። በራሱም ግን ትልቅ ፈተና ነው። እንደገና ደግሞ እየተነጋገርን ያለ ነው፣ ስለ ሰዎች ነው፣ በአስቸጋሪ ሁኔታ ስለተፈናቀሉ ሰዎች፣ በአለመረጋጋትም ይሁን በተፈጥሯዊ ምክንያቶች። እነዚህ የኢትዮጵያ መንግስትም ሆነ የዓለም አቀፉ ማህበረሰብ ድጋፍ በእኩል ደረጃ የሚገባቸው ሰዎች ናቸው። ያንን ድጋፍ ለማድረግ ከኢትዮጵያ መንግስት ጋር በአጋርነት በመስራታችን ክብር ይሰማናል። The figure for, for internally displaced people is part of our larger figure, which is about $1 billion, uh, combined development and humanitarian assistance each year. Uh, so we reach internally displaced people as part of our Ethiopia specific development and humanitarian programs. We have a separate budget and a separate program for refugees. ኢትዮጵያ በየዓመቱ የምናደርገው አጠቃላይ ድጋፍ ማለትም አንድ ቢሊዮን ዶላር አካል ነው። በየዓመቱ የምናደርገው የሰብአዊና የልማት ድጋፍ ድምር። እናም በሀገር ውስጥ የተፈናቀሉ ሰዎችን የምንደርሰው በኢትዮጵያ ላይ ባተኮረው የልማትና ሰብአዊ ፕሮግራሞቻችን በኩል ነው። ወደ ኢትዮጵያ ተሰደው የሚመጡ የጎረቤት ሀገራት ስደተኞችን በተመለከተ ያለን ግን ራሱን የቻለ በጀትና ራሱን የቻለ ፕሮግራም ነው ነው ያሉ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሚ እንዳሉት ዓለም አቀፉ ተቋምም ለእነዚህ ኢትዮጵያውያን ተፈናቃዮች ድጋፍ እያደረገ ነው። ትናንት በአዲስ አበባ የተከበረው የዓለም የስደተኞች ቀን ስደተኛ ታዳጊዎች ያቀረቡትን ጨምሮ በልዩ ልዩ ዝግጅቶች የታጀበ ነበር። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቤቲጂን እናመሰግናለን። የብሩክታዊት ጌታሁን በሙሉ ስሟ ማለት ነው፣ ወገግታ የተሰኘው ሁለተኛ አልበም ዛሬ ገበያ ላይ ውሏል። ዛሬ ምሽት የአልበሙ ምርቃት አድናቂዎቿና የሙያ ጋሮቿ በተገኙበት በመካሄድ ላይ ይገኛል። መስታወት አረጋው ቤቲጂን ማምሻውን አነጋግራታለች። እሻለው አልበሙ ወገግታ የተሰኘ አልበም ነው ዛሬ ነው የወጣው። ጥልቃቱ ዛሬ ነው የሚደረገው። ምን ያህል ሰው ይገኛል ምርቃትች ላይ? የት ነው የተዘጋጀው? ኤቪ ክለብ ነው የተዘጋጀው፣ ፍሬንድሺፕ ሆቴል ታች ያለው ክለብ። ወደ አንድ ሺ ለመቶ ሰው ይገኛል ተብሎ ይጠበቃል። አልበሙ ላይ ስንት ሙዚቃዎች ተካተዋል? ምን አይነት የሙዚቃ ስልቶች ነው የተጠቀምሽው? አልበሙ ውስጥ አስራ ሶስት ሙዚቃ አለው። አንደኛው ሙዚቃ መሳሪያ ብቻ ነው ተጫወተው። አስራ ሁለት ሙሉ ሙሉ ዘፈኖች አሉ አጠቃላይ ግጥም ዜማ ይጻፍልኝ ዛምዱ ሞላ ባንድ ነው። በአጠቃላይ ሙዚቃዎቹ ባህላዊ ነገር አለኝ፣ ሞደር ደግሞ የሆነ ዘመናዊ ስራዎች አሉኝ። ለየት የሚያደርገው ነገር ምንድን ነው? መልእክቱ በአጠቃላይ ትንሽ መልካምለትን ተስፋን የሚተልቁ አይነት መልእክት ያላቸውን ግጥሞች ነው ያደረግ ነው። ሌላ ደግሞ አዲስ ነገር የተጠቀመ ነው ምንድነው? ማሲንቆ በጣም በብዙ ሁኔታ ተጠቅመናል። አሁን ለምሳሌ እንደ ጊታር ዲስቶርሽን ሆኖ እንዲገባ አድርገናል። ሌላ ደግሞ ደስትሪንግ እንደ ቫዮሊን ይገባ አድርገናል። ቅንብሩ ማን ነው የሰራለሽ? ዜማዎቹንስ ማን ነው የደረሰ? ዜማውንም ያምሉ ሞላ ነው የደረሰልኝ፣ ቅንብሩንም ያምሉ ሞላ ነው የሰራልኝ። ሁሉም አንድ ላይ ሆኖ ሲነሳ ሁሉ ሚለወጣ ስንተኛ አልበምሽ ነው ይሄ? ይህኛው አልበም ሁለተኛው አልበም ነው። አንድ ሙሉ አልበም ሰርቶ አሳትሞ ሽያጭ ላይ ወይም ገበያ ላይ ለማቅረብ እና የገዢው ሁኔታ ምን ይመስላል? ከረጅም ዓመት ወዲህ ጀምሮ በአልበም ሽያጭ መተዳደር ካቆምን ቆይተናል። ብዙ ስራችንን ትኩረት የምናደርገው ያው አልበሙ አብነትን ካገኘ በኋላ ኮንሰርት፣ የተለያዩ ኮንሰርቶችን በመስራት ነው። ምንም ያው ሂደት ነው ያለው ግን አሁን የተሻለ በሮች የመከፈፍ ነገር ይታያል። ምክንያቱም ሮያልቲም አከፋፈል መንገድ እያያዘ ነውና ሌላ ደግሞ ከቴሌም ጋር የሚሰጡን መንገዶች እያመቻቸን ነው እና እንግዲህ ቅርብ ቅርብ ብዙ ነገሮች ይሻላሉ ወይም ደግሞ ወደ ጥሩ ይሄዳሉ ብለን ይመስለናል። የምትወጁ ሙዚቃ ከዚህ ውስጥ ማዜም የምትችይ ከሆነ። መስኮ ተራራው ሸንተረር፣ ጋራው የአምላክ ጥበብ ነው ባንቺ ታየው። የአየሩ ምቾት ሁሌ የሚናፈቅ ቅርፋ ቅርሱማ ልብ የሚሰርቅ ምን ይመስላሉ? በጣም አመሰግናለሁ። መልካም የመረቃ ጊዜ እና መልካም እድል። አሜን። የተፎቀረው የተለቀሰው፣ የአባቶቻችን ደም ፈሰሰው ለቡናው ነበር ወይ ወይስ ለእንጀራው ለአራዊቱ ለአፈር No way I got my list Let's child No እንግዲህ ቤቲጂንም የድሮ ሙዚቃዎቿን ተጠቅመናል። መሀል መሀል ላይ አዲስ አንድ ሀገር የሚለውን ብቻ ነው ያገኘ ነው ዛሬ ስለተለቀቀ። እንግዲህ ገዝታችሁ አጣጥሙት። የሰው ሙዚቃ እናመሰግናለን። መልካም ምሽት። ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻቸውን አድርሶ በሰላም በጤና ያገናኘን ስናስተናግዳቸው ያመሸ ነው። እኔ መስታወት አራጋው እና ሄኖክ ሰማ ጊዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው ከቴክኒክ መሀንዲሱ ፓትሪክ ዴ ጋር በመሆን እንሰናበታለን። መልካም ምሽት።